አዲስ አመት አዲስ ተስፋ አዲስ ራእይ የምንሰንቅበት ወቅት ነው ነገር ግን ደግሞ ኃላፊነቶችንም ይዘው ይመጣል እንደ ሀገር እንደ ግለሰብ በምንፈልጋቸው ነገሮች ላይ ለውጥ ለማምጣት ያሉን ኃላፊነቶች ምንድን ናቸው በዚህ ዙሪያ በምሽቱ የምንወያይ ይሆናል በሌላ በኩል ደግሞ ሌሎች ዘገባዎችም ይዘናል እናስታውቃቸው የጀመርኩት የዛሬ ሁለት ዓመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀድ ያለው እቀድ እጅ ጥለዋለሁ። ግን ልጅ ከወለድኩኝ በኋላ እናዚህም ሀገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ በአማርኛ። ግን አይምሮ የሚገነቡ የልጆችን ልብ ለፍቅር ለሰላም ለመልካም ነገር የሚያነሳሳ የላ የሰማችሁት ነዋሪነቷን በዚህ በዩናይትድ ስቴትስ በዲሲ አካባቢ እያደረገች ወጣት ጸሐፊ ነው፣ የልጆች መጽሐፍትን ትጽፋለች። ታቲያና ክፍሌ ትሰኛለች። በምሽቱ እንግዳችን አድርገናታል። ሰዓት እንዳፈቀደ ሙዚቃና ሌሎች ዘገባዎችን እንዲሁም ደግሞ ጥንቅሮችን የምናሰማችሁ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የማክሰኞ ምሽት መስከረም 3 2015 ዓ ም የጋቢና ቬይ መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከእኛ ጋር አብራችሁ ታመሹ ዘንድ በአክብሮት የሚጋብዛችሁ የደንገረመው የመርሃ ግብሩ አስተናጋጅ ሚልያስ አስማረ፣ ደግሞ አቀናባሪ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እና የዲጂታል ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። የምናደርገው እንግዲህ የውይይቱን ክፍል ነው። አዲስ ዓመት አዲስ ተስፋ አዲስ ቀን ይዞልን ይመጣል። ክረምቱ አልፎ ደግሞ ብርሃኑ ወገግ ሲል፣ አበቦች ሲፈኩ ደግሞ በሰዎች ልብ ውስጥም ተስፋ ይፈጠራል። በተለይም ደግሞ ከፍተኛ የሆነ የኑሮ ውድነት ድርቅ፣ መፈናቀልና ጦርነት እንዲሁም ደግሞ ሌሎች መሰረታዊ ተግዳሮቶች ባሉበት ሀገር ውስጥ ተስፋን መሰነቅ መጠር እንዲሁም ደግሞ ማሳካት እጅግ አስፈላጊ ነው። ከፍተኛ የሆነ የወጣቶች ቁጥር ያሉባት ሀገር ኢትዮጵያ አንዷ ናት። ካለባቸው ሀገሮች ኢትዮጵያ አንዷ ናት። እንግዲህ እነዚህ ወጣቶች ደግሞ የራሳቸው ተስፋ የራሳቸው ራዕይ ይኖራቸዋል። ሁለት ሺ አስራ አራት ዓመተ ምረት እንዴት አለፈ? እንዴት ገመገማችሁት? እንደ ግለሰብ፣ እንደ ሀገር እንዴት ተገመገመ? በቀጣይ ደግሞ ለማሳካት እንደ ሀገርም እንደ ግለሰብም ለውጥ ለማምጣት ምን ማድረግ አለብን በሚለው ዙሪያ አጠር ያለ ውይይት እናደርጋለን። በስልክ መስመራችን ላይ ሁለት እንግዶችን ጋብዘን ነበር። የአንደኛው ስልክ አልተሳካልንም፣ ቆየት ብሎ የሚገባ ይመስለኛል። የመጀመሪያዋ እንግዳ ጋር ግን ውይይቱን ይዘን የምንቀጥል ይሆናል። የእናንተን አስተያየቶችም ደግሞ ወደ በኋላ ላይ መለስ ብለን ዘጋቢዎቻችን በቪዲዮ የቀረጿቸውን የምናሳ ያሳያችሁ ይሆናል። ስለዚህ የመጀመሪያዋን እንግዳዬን አስተዋውቃለሁ። የምስራች ዘውዱ ትባላለች። የምስራች እንደምን አመሸሽ? እሺ። የምስራች ጥሬና ግፍረሽ ስለተገኘሽ በጣም ነው የማመሰግነው። እስቲ ጥቂት ስለራስሽ ራስሽ አስተዋውቂልኝ አጠራርገሽ። የምስራች እሺ፣ አመሰግናለሁ። ስም የምስራች ነው። ያው ሰራተኛ ነኝ፣ የአይቲ ባለሙያ ነኝ። እሺ መልካም እሺ ምስራች በድጋሚ እንግዲህ ጥሪያችንን አክብረሽ ስለመጣሽ እናመሰግናለን። ይሄ ውይይት ሰፋ ብሎ ሌሎች እንግዶችንም ጋብዘን ይቀጥላል ብለን ነው የምናስበው። ቆየት ብሎ ይገቡ ይሆናል እንግዲህ ኤልያስ እየሞከረ ነው። እኔና አንቺ ግን እንጀምርና አድማጮች ስላሉ መስመር ላይ ሁለት ሺ አስራ አራት ዓመተ ምህረትን እንደ ግለሰብም እንደ ሀገርንም እንዴት አየሽው እንዴት አስተናገድሽው? እስቲ አጠራ አድርገሽ ንገሪ እሺ አስራ አራት አመተ ምህረት ጥሩ ነው። ምንም አይለ አንዳንድ አስቸጋሪ ነገሮች ያሉበት እንደ ሀገር እንደ ግለሰብ ግን ጥሩ አቺ ያረኳቸውም ጥሩ ያሳኳቸውም ጥሩ ነገሮች አሉበት። እንደ ሀገር ግን ትንሽ አስቸጋሪ ነው የሚሰማው ነገር። የሀገር ያለው ነገር በጣም ከባድ ነው። እንግዲህ ሁለት ሺ አስራ አምስት የቻለ እንደሚሆን ተስፋ እናደርጋለን። እውነት ነው አንቺ እንግዲህ ብዙ ሰዎች በጣም ብዙ መጥፎ አሉታዊ ዜናዎች የተሰሙበት አመት ነው ብለው ያስባሉ በእርግጥ ደግሞ እንደ ሀገርም የተሳኩ ስኬቶች አሉ ብለውም የሚያስቡ ሰዎች እንዳሉ ሁሉ በዛ ነው ልክ ግን ደግሞ ብዙ አይነት መፈናቀሎች ድርቅም ነበረ በየቦታው ረሃብ በድርቁ ተነሳ የተከሰቱ ረሀቦች መፈናቀሎች ነበሩ እና ያ እንደ ወጣት ምን አይነት ስሜት ነው ያሳደረብሽ ወጣቶች ላይ ምን አይነት ጫና ያስከትላል ትያለሽ አስቸጋሪ ነው በርግጥ ማለት ሁለት ሺ አስራ አራት በእንደዚህ አይነት ነገር ማለት አልነበረበትም እንደ ሀገር ስናስበው ምክንያቱም ሀገር ላይ ፍቅር ስናጣ እንበታተናለን ሲበትንበተን ቤተሰብ ይፈናቀላል ተማሪዎች መማር አይችሉም ወጣቶች መስራት አይችሉም ይህ ደግሞ ወጣቶች መስራት ካልቻሉ ሀገር ናት የምትወድቀው ኢኮኖሚካሊ ሀገር ናት እየወደቀች የምትሄደው ና በጣም አስቸጋሪ ነው። በእንደዚህ አይነት ሁኔታ እርስ በርስ ግጭት፣ ጦርነት፣ ረሃብ፣ መፈናቀል ያለው የስራ ማጣት፣ እነኝም እነኚህ ነገሮች ደግሞ በጣም ነው ሀገርን የሚጎዳ። እኔ በዚህ መልኩ ነው የማየው። በጣም አስቸጋሪ እንደነበር ነው የሚሰማኝ። አዎ፣ የስሜት ጫናም አለው። እስቲ ግን ለወጣቶች የትኛው የበለጠ የሚከብደው? በእርግጥ ችግርን ከችግር ማወዳደር ባይሆንብን ሰላም ማጣቱ ይገዝፋል፣ ወይስ በየቦታው የተፈጠረው ድርቅ እና መፈናቀል፣ ወይስ ደግሞ ስራ አጥ መሆኑ? ምክንያቱም ይሄንን የምጠይቅሽ ለምንድን ነው አንዳንድ ሰዎች ሰላም ማጣቱም የተለያዩ ችግሮችም የሚመጡት ወጣቱ ስራ አጥ ስለሆነ ነው የሚልም አስተያየት ስለሚሰጡ ነው። እና አንቺ ከየትኛው ወገነሽ? ምን አይነት አስተያየት አለሽ? እና ለምን እንደዛም እንደምትይስት ያያይዘሽ ነገር ነው ሰላም ነው የሚቀድመሽ ሰላም ሲሆን ተክተን መስራትን እንችላለን። ግዴታ ባለን ሙያ ብቻ ሳይሆን ራሳችንን መቀየር በምንችልበት ሙያ ሲ ተማሰን መስራት እንችላለን። ሰላም ሲኖር ማለት ነው። ረሃብን፣ ድርቅ መሰናቀልም የማይኖረው ሰላም ሲኖር ነው። የመ ነገሮች ያለመኖር ትልቅ ምክንያት ሰላም መኖር ነው። በመጀመሪያ እኔ የሚታየ ሰላም ሲኖር ሁሉም ነገር ሰላም ነው ነው ሰው በሰላም ወጥቶ ሲገባ ሰርቶ በሰላም ሲገባ ሀገርም ስቴብል የምትሆነው ሰላም ሲኖር ነው፣ መረጋጋት ሲኖር ነው። ክፍሉም ሰላም ቢኖር ይቀድም ይቀድም ይሻላል ብዬ ነው ምለው። እውነት ነው። ምክንያቱም እንግዲህ ስራ አጥነትም ችግሮችም ሁሌም የነበሩ ናቸው። እስኪቀረፉ ድረስ ይቆያሉ ብለን እናስባለን። እና እነዛን ደግሞ ለመታገል እኛ የምናመጣቸው ነገሮች ናቸው እነኛ ስራ ማጣት የኛ ድክመት ነው። መሰናቀል እነኚህ ነገሮች ተፈጥሯዊ ያልሆነ ነገር ሁሉ ለኛ ክፍተት ነው ብዬ ነው ማለት ነው። መሰናቀሉን እኛ ክፍተት ነው። ትክክል። ራቡን ካልሰራን የኛ ክፍተት ነው። ስለዛ ሰላም ካለ ሌላው ነገር በኛው ራሳችን የምናስተካክለው እንደሰው ተክተን ከሰራ የማይቀየርበት ምክንያት የለም። ትክክል እሺ የምስራች እንግዲህ እስቲ ደግሞ ስለ ስራ አጥነት እናንሳ ስራ አጥነት እየተባባሰ መጥቷል ወጣቶች ስራ ፈጣሪ መሆን ይፈልጋሉ ይሻሉ ግን የስራ አጥነቱ በተለይም የኑሮ ውድነቱ ከፍ እንዲል ያደረገው አንደኛው ስራ አጥነት ነው እና እስኪ ደግሞ ስለ እሱ ንገረኝ ወጣቶች ምን ቢያደርጉ መልካም ነው ያለሽ አንቺ በእርግጥ የአይቲ ስራ ላይ ያለሽ ስራ ይዘሻል ግን ደግሞ ሌሎች ተመርቀው ስራ ያለያዙ ተማሪዎች አሉና ወጣቶች አሉና ምን ቢያደርጉ ይበጃል? ትክክል። በመጀመሪያ ደረጃ ስራ ማጣት ማለት ግዴታ እየተማርንበት ብቻ መሆን የለበትም። ቢሆን ጥሩ ነው፣ ግን ያ ነገር ሲገኝ ግን ራሳችንን በተለያዩ አይነት ነገር በተለ ሚሲ ኢንተርፕራይዝን ቢሆን መስራት አለብን። ቤት ለፍ ደግሞ መንግስትም የራሱ ኃላፊነት አለበት ልጆች ተምረው እራሳቸውን ብቁ ካደረ ጊዜ እነኛን ደግሞ እጅ ሰለማሰብ ኃላፊነት አለበት። ብዙ ነው ማስበው። እሺ፣ በተጨማሪ ደግሞ ወጣቶች ምንም አይነት ስራ መናቅ ሳይሆን አሉ ኮ ተምሳ ቤቶቻችን አሉ አይደል? እንዴት እነ ቻይና ብናይ የሩቅ ምስራቅ ብናይ ያደጉት ሀገራቸውን ለመለወጥ በአጭር ጊዜ ውስጥ ነው እንደዚህ አይነት ለውጥን ያሳዩት ቆራጥነት ስላላቸው ማለት ነው። አስቸጋሪ ስራ ማጣት የራሱ የሆነ ኢምፓክት አለው። እርግጥ ግን እኛ ቆራጥነት ይወስነዋል ብዬ አስባለሁ። ያለንን ነገር ከምንቅ መስራት አለብን። ትንሽም ነገር ትልቅም ነገር ሲያምል ያንን ነገር ማድረግ አለብን ብዬ አስባለሁ። እሺ፣ ምስራች ውይይታችንን እዚህ ላይ ቆም እናድርግና የአሜሪካ ድምፅ ዘጋቢዎች ከሰሞኑ ዞር ዞር በማለት አዲስ ዓመትን እንዴት ልትቀበሉ አስባችኋል? 2014 ዓ.ም ደግሞ እንዴት አለፈ ሲሉ አሁን እኛ አንስተን የምንወያይበትን ጉዳይ አጠር አድርገው አስተያየት ሰብስበው ነበረ። እነሱን ሰምተን እንመለስ። ነት ለመናገር ያው 2014 ላይ ሁላችንም በአገር ደረጃ ያው በጣም ያዘንበትና እና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም የሆነ የምፈልገው እንደ እኔ እንደ ሀገር ምንድን ነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስት 2015 ላይ እንዳይደረግ በ የሚለው ማለት ነው። የሰማ ነው እንግዲህ። የምስራች ዘውገን ነው ሞክሽሽ ናት። የሀዋሳ ነዋሪ ናት። እሷም እንደ ግለሰብ በራሴ ማድረግ ያሉብኝን ሀላፊነቶችንም መወጣት ፈልጋለሁ ብላለች። ስለ ሰላም አንስታለች። ሁለተኛ አስተያየት ሰጪም አለን። ወደ እሱ ንለፍ። አብዱራህማን አብዱላህ ይባላል፣ ከድሬዳዋ። ችግር እጦት አለብን እኛ እኔ ተመርቅ ያለው ሁሉም ነገር ይዣለሁ እኔ አይደለሁኝም። እኔ እንደ እኔ ያሉት ወጣቶች ብዙ ከኔ የበለጡት ስራ ከኔ በፊትም የተመረቁት ዲግሪም ማስተርም ይዞ ያለ ስራ የተቀመጡት ወጣቶች አሉ። እንግዲህ አብዱራህማን አብዱላሂ የድሬዳዋ ከተማ ነዋሪ ነው። ከዛ ካሰባሰብ ነው አስተያየት ላይ ነው የሰማ ነው ይህ ምስራች። እንግዲህ እንደ ሰማሻቸው እነሱም ልክ እንዳንቺ ስለ ሰላም አንስተዋል፣ ስለ ስራ አጥነትም አንስተዋል። በቅድሚያ እንግዲህ እንደ ግለሰብ ምን ማድረግ አለብን እያንዳንዳችን ሰላም እንዲመጣ እንደ ግለሰብ ሶሻል ሚዲያ ላይም ከምንጽፋቸው ነገሮች አንስቶ ምን ማድረግ አለብን የሚለው ላይ የሚሄድና ከዛ ደግሞ እንደ ሀገር ወደሚለው እናልፋለን። እሺ ሀገር ማለት የግለሰቦች ጥርቅም ነው አይደለ? የኔ ቤት የጎረቤት ቤት እያለ አካባቢ አካባቢ የሆነ ከተማ እያለ ነው ሀገር የሚሆነው። ስለሆነ እያንዳንዳችን ባሉ ያለን ማለት ነው ሰላምን ለመስጠት ሰላም እንዲሆን ለማድረግ እያንዳንዳችን ከግለሰብ ነው የሚጀምረው። ሁሉም እንደ ሁሉም ግለሰብ የራሱን አስተዋጽኦ የሚያደርግ ከሆነ አላስፈላጊ ሚዲያዎችን አላስፈላጊ ሊንኮችን ሼር ማያረብ ከሆነ ሰላም የማይመጣበት ምንም አይነት ምክንያት የለም። ጊዜው እንዳልኩሽ ቴክኖሎጂ ጊዜ ነው። ነገሮች በሴከንድ ውስጥ ዓለም ላይ የሚዛቡበት ጊዜ ላይ ያለ ነው ነው እንዳይት ንትንም ማለት ነው እና በሴከንድ ውስጥ ዓለም አንድ የሆነችበት ዓለም በሆነ ነገር የተለኮሰ ነገር ዓለም ላይ ነው ከዛ ነው እንትን የሚለው ና እያንዳንዳችን ራሳችንን የምንጠብቅ ከሆነ፣ ራሳችንን ከነገሮች የምንገደብ ከሆነ ሀገር ሰላም ማስንበት ምንም አይነት ምክንያት የለም። ምክንያቱም ሀገር የግለሰቦች ውጤት ስለሆነች፣ የግለሰቦች ስብስብ ስለሆነች ብዙ ጊዜ እንግዲህ አንድ እዚህ ሙያ ላይ እንዳለ ሰውም የምናስተውለው ነገር አለ ወጣቶች ሰላም ችግር ያለው ጦር ሜዳ ብቻ ይመስላችኋል? ማህበራዊ ሚዲያ ላይም ደግሞ ብዙ ሰዎች እንደዚህ ግጭትን የሚፈጥሩ ነገሮች በሃይማኖት በዚህም ደግሞ ስልካችን የተቋረጠ ይመስላል። ከምስራች ጋር የነበረን የተወያየን ያለ ነው። 2014 ዓመተ ምህረት እንዴት አለፈ? 2015 ዓመትስ እንደ ሀገር እንደ ግለሰብ ማድረግ ያለብን ኃላፊነቶች ምንድን ናቸው? በሚለው ዙሪያ የጋቢና ቪ የዕለቱን ውይይት ነው እያደረግን ያለ ነው። የምስራች እንግዳችን ስልኩ ተቋርጧል። ኤልያስ አስማረ እንደሚለኝ ከሆነ ስልኩ ድጋሚ ሊገባለት አልቻለም። እስከዛው ድረስ ማስታወቂያ ሰምተን እንመለስ። Gabby Naviue.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 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቬ መደመጡን መታየቱን ይቀጥላል። ተወያያችን የምስራች ተመልሳ መታለች። ዛሬ እንግዲህ አንዳንድ ችግሮች ያጋጠሙን ይመስላል። ቀር ከመጀመሪያው ጀምሮ ስልኮች የተቋረጡብን ነው የጋበዝናቸው ለውይይቱ የጋበዝናቸው ሰዎችም ናቸው። በዛ ምክንያት ሊገቡልን አልቻሉም። ምስራች ግን ድጋሚ ተገኝታለች። ምስራች እንግዲህ ሀሳብሽን ቀጢ፣ እንደ ግለሰብ ማድረግ ያለብን ነገሮች እየተናገርሽን የተቋረጠው ሀገር ማለት የግለሰቦች ወይ አንዳንዱ ግለሰቦች ስኬት ነው። አንድ ቤት የጎረቤት እያለ እዛ ውቅር ነው ሀገር የሚሆነውና ራሳችን ግለሰቦች ራሳችንን ካልወደብን ከነገሮች ራ ካልተቆጠብን እምናየውን ሶሻል ሚዲያ ጨምሮ ማለት ነው ትንጭ አንድ ቦታ የተለከሰ ነገር ዋን ኢኖር ስለሆነ አሁን ላይ ባለው ቴክኖሎጂ አንድ ቦታ ያለ ነገር በዓለም ነው በሰከንድ ውስጥ የሚጋባ ሆነ። አክቹዋሊ ቦታው ላይ የተፈጠረው ነገር ሌላ ሆነ። በአላስፈላጊ ነገር ደግሞ እየተጋባ አላስፈላጊ ነገሮች ይገባል። እያንዳንዳችን ግለሰቦች እራሳችንን ቁም ብለን ማየት ከምናደርጋቸው ድንኮች መጀመሪያ ያቀርባል። ራሳችን ንተነው ያን ነገር ማመን

እውነት ነው። እስቲ ከውሳኔ ሰጪዎችስ ምን ይጠበቃል? ይህንን ስል ምን ለማለት ነው? ከመንግስት ባለስልጣናት፣ ከሃይማኖት መሪዎች፣ እንግዲህ ኃላፊነት ቦታ ላይ ካሉ ሰዎች ምን ትጠብቂያለሽ እንደወጣት? በእርግጥ ስ ነው መንግስትም የራሱን ኃላፊነት አለበት። የሀይማኖት ተቋሙም የሃይማኖት አባታችን አባቶችም የራሳቸው የሆነ ኃላፊነት አለባቸው። መንግስት መጀመሪያ ወጣቱ ምን ይፈልጋል የሚለውን ነገር ማጥናት ያስፈልገዋል። ይህም ትክክለኛ የሆነ ሪሰርች መሰራት አለበት። ቁጭ ብሎ ቢሮ ላይ የሚሰራ ሳይሆን ወርዶ መሬት ላይ ምን ይፈልጋል የሚለውን ነገር ለምንድን ነው እንደዚህ የተጠበቀው? ማንም ምንም ስለፈለገ ነው እንደዚህ እያረገ ያለው የሚለውን ነገር ማጥናት አለበት። የሃይማኖት ተቋማትን፣ የሃይማኖት አባቶችን ደግሞ ልጆቻቸውን ማስተማር የስነ ምግባት ትምህርቶችን እነኝን እነኝን ራሳቸውን መግዛት እንዲችሉ ማብቃት አለባቸው ብዬ አስባለሁ። እሺ፣ እንግዲህ የመጨረሻ ጥያቄ ነው የሚሆነው። አንቺ እንደ ግለሰብ አዲሱን አመት እንዴት ነው የተቀበልሽው? ምን አይነት ነገሮችስ አቅደሻል በህይወትሽ ላይ? አዲሱን አመት እግዚአብሔር ይመስገን በአዲስ ስራ ነው እየጀመርኩ ያለው ከዚህ በፊት ሌላ ቦታ ሰራ ነበር በሳሚኔት ወካር ምስፋት ላይ። አሁን ደግሞ ልክ ሲያመት ሊገባ ፊት ስለቀየርኩ አይ ቲ ኦፊሰር ላይ ወደ ባንክ ተቀላቅዬ በአዲስ ተስፋ በአዲስ አዲስ ኑሮ ማለት የሚቻል ደረጃ በአዲስ ተስፋ ደስ ይላል። እውነት ነው። አዲስ አመት እንግዲህ ሲመጣ ምንም እንኳን ቀን መሽቶ ቀን ቢነጋም የሚሰጠው ተስፋ አለ። የሚያመጣው የሚፈጥረው ነገር አለ። እንግዲህ ውይይታችንን ለማጠቃለል ያህል ያነሳናቸው ነገሮች አሉ። ሁሉም ሰው እንደ ግለሰብ ኃላፊነት አለበት ብለሻል። የመንግስት ባለስልጣናትም ደግሞ ወጣቱን ወረድ ብለው በደንብ አውቀውት ቢያጠኑትና ና ኃላፊነቶችን ቢወስዱ ለወጣቱ እድል ቢፈጥሩ ብለሻል። ጥሩ ጥሩ ሀሳቦችን ነው ያነሳሽው። ቆይታችንን እንግዲህ እዚህ ላይ አጠናቀናል። ወደ ሌሎች መሰናዶች ነው የምናልፈው። ና መጨረሻ ላይ መጨመር የምትፈልጊው ነገር ካለ እድል ልስጥሽ፣ ካልሆነ ወደ ሌሎች መሰናዶች እንሻገር። የምስራች። እሺ፣ ማለት የምንፈልገው ሙሉ የኢትዮጵያ እንኳን አደረሳችሁ ማለት እፈልጋለሁ። እንኳን ለሁለት ሺህ አስራ አምስት አመተ ምህረት በሰላም አደረሰን ማለት እፈልጋለሁ። አዲስ ዘመን የአንድነት፣ የተስፋ፣ የፍቅር፣ የመስተሳሰብ እንዲሆንልን እመኛለሁ። እሺ፣ በጣም ነው የምናመሰግነው። የምስራች ዘውዱ ከቅርብ ጊዜ የተመረቀች ናት፣ እንዲሁም ደግሞ የአይቲ ባለሙያ ናት። ከጋቢና ቤ ጋር መሰና የሆኑ ሀሳቦችን ጊዜዋን ሰውታ ስላካፈለችን እጅግ አብዝተን እናመሰግናለን። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዕለታዊን የጋቢና ቬ የሬዲዮ በቴሌቪዥን መሰናዶ ነው። ጋቢና ቬ በየእለቱ ለሰላሳ ደቂቃ ያህል የሚተላለፍ የሬዲዮ በቴሌቪዥን መሰናዶ ነው። ትኩረቱን ወጣቶች ላይ እያደረገ ነው። ኢትዮ ሳት ላይ ታገኙናላችሁ። እንዲሁም ደግሞ በቪያ መሐሪክ የፌስቡክ ገጽና ድረ ገጽ ላይ ልታገኙ ትችላላችሁ። አስተያየትና ጥያቄዎቻችሁን ቪያ መሐሪክ ፌስቡክ ገጽ ላይ ለጋቢና ቪያ እያላችሁ ብትጽፉልን ይደርሰናል። ተሳተፉ። የእናንተው ነው። ስልካችሁን ብትተውልን እኛ ራሳችን ደውለን እናገኛቸዋለን። በመቀጠል ደግሞ የምናልፈው እዚህ ሀገር ውስጥ ነዋሪነቷን ዩናይትድ ስቴትስ ውስጥ ወዳደረገች ወጣት የልጆች ታሪክ ጸሐፊ ነው። ታቲያና ክፍሌ ነዋሪነቷን በዚህ በዩናይትድ ስቴትስ ግዛትና ያደረገችው የህጻናት መጽሐፍት ደራሲና የህጻናት ሙዚቃዎችም አዘጋጅ ናት። በተከታታይ ለአንባቢያን ባደረሰቻቸው መጽሐፍት ትውልደ ኢትዮጵያውያን ህጻናት ከባህላቸው ጋር እንዲተዋወቁ፣ እሴታቸውን፣ ሀገራቸውን እንዲያውቁ እንዲሁም ደግሞ የሀገር ፍቅር እንዲያዳብሩ ሲያደርጉና የወላጆቻቸውን የአፍ መፍቻ ቋንቋ እንዲለምዱ በማገዝ ላይ ትገኛለች። ሀብታሙ ስዩም በቅርቡ በተደረገው ቴስት ኦፍ አፍሪካ ትርኢት ላይ ታቲያናን አግኝቶ አነጋግሯታል። ታቲያና ክፍሌ ከሚልዋኪ ውስካንሰን የመጣሁት የተሰማራት በልጆች መጽሐፍ እና የተወሰነ የልጆች ሙዚቃዎችን ደግሞ አሉ፣ በዩትብ ላይ ታትያና ይህንን ስራ ከመቼ ጀምሮ ነው መስራት የጀመርሽው? ወደ ስራው እንድትገቢስ ያነሳሳሽ የገፋፋሽ ምክንያት ምን ነበረ? የጀመርኩት የዛሬ ሁለት ዓመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀዳለሁ ቀድጄ ጥለዋለሁኝ። ግን ልጅ ከወለድኩኝ በኋላ እና እዚህም ሀገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍ ካሉ ሲል በአማርኛ ግን አይምሮ የሚገነቡ የልጆችን ልብ ለፍቅር ለሰላም፣ ለመልካም ነገር የሚያነሳሳ የለም። በዛ ምክንያት ብዙ ታሪኮች ወደ ውስጤ ስለሚመጡ በዛ ምክንያት ነው ለመጽሐፍ የተነሳሰሩት። የምትጽፊያቸው መጽሐፍት በምን ላይ የሚያተክሩ ናቸው? ለልጆች ምን አይነት ትምህርቶች ይዘው ነው የሚሰጡት? የመጀመሪያ መጽሐፌ ስለ ሀሁ ነው ቤዚክ የሆነ አንደርስታንዲንግ እንዲኖራቸው በአማርኛ እስፔሻሊ በውጭ ለሚኖሩ ልጆች። ቀጥሎ ያሉት ግን ላይክ ሞር ልጆች አንደበታቸውን እንዲጠቀሙ፣ ማይንዳቸውን እንዲጠቀሙ እንደሚወደዱ ኢንስፓየር የሚያደርግ ሞር፣ ወደዛ ነው የሚያደለው፣ ሞር ማይንድ ዲቨሎፕመንት ነው። እንደዚህ ያለው መጽሐፍትን በዚህ ሀገር ውስጥ ማዘጋጀት እዚህ ለሚወለዱ ትውልድ ኢትዮጵያውያን ህፃናትና ታዳጊዎች ምን ጠቀሜታ አለው? ፋይዳው ምንድን ነው? ለልጆች አንደኛ የሀገራቸው ሰው ሲጽፍ፣ ሁለተኛ ደግሞ በአማርኛም አቫይለብል ሲሆን ኢትዮጵያም ላሉ ልጆች እንደገና ደግሞ ወደ ሀገራቸው ልባቸው እንዲመለስ ሞር፣ ይሄ የዌስተርንን አገዛዝ ወደዛ ልባቸው እንዳይሄድ በሀገራቸውም እዚ ሀገር ያለው መኖሩ ሲመለከቱ ፕራውድ መሆን ይጀምራሉ፣ ደስተኛም ይሆናሉ። እና ሞር አክሴፕት እያደረጉ ይመጣሉ። ካልቸራቸውን፣ ባህላቸውን፣ ሀገራቸውን፣ ቋንቋቸውን እና ልባቸውን ወደ ኢትዮጵያ መመለስ ነው። እስካሁን ድረስ ምን ያክል መጽሐፍቶችን ጻፍሽ አዘጋጀሽ? ከአንባቢያን ያገኘሽው ምላሽ በተለይ ከወላጆች እና እዚህ ካሉ ሕጻናትም ምን አይነት ምላሾችን እያገኘሽ ነው? በጣም ያበረታቱኛል። እስካሁን የሚያዩት ሁሉ ያበረታቱኛል። የተለያየ መንገዶችን እንድጠቀም እና ብዙ ልጆችን እንድደርስ ደግሞ መንገድ ይጠቁሙኛል። አብዛኛውን የዚህ ሀገር ልጆችን እንድደርስ ሶስተኛ ፎርማት ሰርቻለሁ። አማርኛ እና እንግሊዝኛ ብቻ ነበር የምሰራው። አሁን አማርኛው በእንግሊዝኛ ንባብ እንዲደረግና እንግሊዝኛው ለብቻ ይጻፋል። ስለዚህ የዚህ ሀገር ልጆች በራሳቸው ማንበብ እንዲችሉ፣ ኢንተረስትን ሆነው እንዲለማመዱ ያንን ሞር ዳይሬክት ያደርጋሉ እና ሀገራዊ የሆነ ደግሞ ሞር የኢትዮጵያዊ ካልቸርን ያመለከተ ወደዛ ደግሞ ሞር እየተጓዝኩኝ ነው። አሁን ስድስት መጽሐፎች ታትመዋል። አሁን ሰባተኛው መንገድ ላይ ነው። ኖቬምበር ላይ ይወጣል። እና ብዙ እቅዶች አሉ። ፊሽታ ደ ቶኪንግ ፊሽ ፊሽታ የምታበራው አሳ ፊሽታ እና የልጆቹ አባት ሀገ እስ አንተ የምታበራ ኮኮብነህ አንቺ የምታበሪ ኮኮብነሽ አዲስ የወጣው ደግሞ ጊዜም በጊዜ ታትያና። የመጪ ዘመን እቅደች ምንድን ነው? ለወደፊት በኢትዮጵያ ውስጥ ላይብረሪ ተከፍቶ ለልጆች በአፎርደብል በሆነ ዋጋ ቤታቸው ገዝተው መጠቀም እንዲችሉ፣ አንደኛም ደግሞ ላይብራሪ መጥተው እንደ ልባቸው የፈለጉትን መጽሐፍ በሀገራቸው ቋንቋን፣ በእንግሊዝኛ፣ በተለያየ በኦሮሚኛ፣ በትግርኛ፣ በተለያየ ቋንቋ አቫይለብል ሆኖ እንዲደርሳቸው አንደኛ። ሁለተኛ ደግሞ አኒሜሽን ያለንም እሱንም እየሰራ ሁኘን ያለሁት ዩቲውብም አለን። የኢትዮጵያ ሙዚቃዎች አሉን፣ ቴሜቴን በዛ በበጋን እኔነኝ ኢትዮጵያ የሚሉ ቤላ ቤላ። ጊዜም በጊዜ ራሱ የራሱ የሆነ ሙዚቃ አለው እና ሞር እነ ማይንድ ዲቨሎፕ የሚያደርጉ ሙዚቃዎች፣ አኒሜሽኖች የመስራት ነው እቅዴ። ተጀምሯል። እግዚአብሔር ደግሞ የሚያከናወንልኛል። አመሰግናለሁ። አመሰግናለሁ። ሀብታሙ ስዩምንና እንግዳውን ታቲያና ክፍሌን እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ጤና ዘገባ ነው። የአሜሪካ ድምፅ ዘጋቢዎች በወባ ዙሪያ ያሰናዱትን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች። አር 21 በሚል ስያሜ የሚጠራው የወባ ክትባት ከሶስት ዙር በኋላ አበረታች ውጤት አሳይቷል። ሆኖም ዋናው አስቸጋሪ ነገር ሆኖ የቆየው በሽታ የመከላከል አቅሙን ይዞ እንዲቆይ የማድረጉ ሂደት ነው። አንዱ አሳሳቢ ነገር የነበረው ክትባቱ ለጥቂት ወራት ብቻ የሚቆይ የአጭር ጊዜ የመከላከል አቅም ብቻ ይኖረዋል የሚለው ነው። ዛሬ ያወጣነው መረጃ ግን ይህ አለ መሆኑን በትክክል አሳይቷል። የማጠናከሪያው ክትባት ከተሰጠ ከሁለት ዓመት በኋላ በተደረገ ክትትል 80 ከመቶ ብቃት ያለው መሆኑን vous እጅግ የሚያበረታታ ነው። በቅርቡ የተካሄደው የሁለተኛ ምዕራፍ የሙከራ ሂደት በቡርኪና ፋሶ ናኖ የተሰኘ ከተማ የሚኖሩ ከአምስት ዓመት እስከ አስራ ሰባት ዓመት ያሉ ልጆችንም ያካትታል። ላንሰት በተሰኘው የሕክምና መጽሔት የታተመው ውጤትም ከፍ ያለ መጠን ያለው የማጠናከሪያ ክትባት የወባ በሽታን ከመከላከል አንጻር ሰማኒያ ከመቶ ብቃት እንዳለው አሳይቷል። የጎንዮሽ ጉዳትም እምብዛም አልታየበትም። ይህን ጥገኛ ተውሳክ በክትባት ለማጥፋት እየሞከርን ነው። ቫይረስ አይደለም፣ በሺዎች የሚቆጠሩ ዘረመሎች አሉት። ስለዚህ ክትባቱን ለመስራት እጅግ ውስብስብ ነው። ከመቶ በላይ በቤተ ሙከራ እየታዩ ያሉ አሉ። ይሄ ግን እስካሁን ካገኘነው እጅግ የተሻለው ውጤት ነው። በጣም ተደስተናል። በቅርብ የወጣ መረጃ እንደሚያሳየው እንደ አውሮፓያን አቆጣጠር በ2020 ዓመተ ምህረት ብቻ ወደ 627 ሺህ የሚጠጉ ሰዎች በወባ በሽታ ህይወታቸውን አጥተዋል። ከነዚህ ውስጥ ደግሞ አብዛኞቹ ከሰሃራ አፍሪካ በታች በሚገኙ የአፍሪካ ሀገራት የሚኖሩ እድሜያቸው ከ አምስት ዓመት በታች ያሉ ህጻናት ናቸው። የዓለም የጤና ድርጅት ለመጀመሪያ ጊዜ አርቲኤስ የተሰኘው የወባ ክትባት እንዲሰጥ በጥቅምት ወር ፈቃድ ሰጥቶ የነበረ ሲሆን አር 21 የተሰኘው ክትባት ደግሞ የበለጠ ተስፋ ሰጪ ሆኖ ቀርቧል። time that i go to i find myself looking for you in the crowd i want to call your name out loud cuz you're my lady love every single time that i close my eyes i see a pretty face and I'm in my mind Without a clue, just trying to have fun. I never thought I'd meet someone like you. yeah. But then you came from out of nowhere and caught me with your stare. And now my carefree days are through. yeah. And I can't sleep at night without you by my side. And I don't wanna go if you're not along for the ride I used to be so free, but now my hands are tied And I don't want you to let me go Oh no, no, no So, every single town that I go to I find myself looking for you የጋቢና ቪ የማክሰኞ ምሽት መስከረም 3 2014 ዓ ም መሰናዶ እዚህ ላይ ተጠናቀቀ። አስተያየት፣ ጥያቄዎቻችሁን በፌስቡክ ገጻችን ቪያ በአማሪክ ላይ ለጋቢና ቪ እያላችሁ አድርሱን። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ስልክ ቁጥራችሁን ብትተውልንም መልሰን እንደውላለን። ሳስተናግዳችሁ ያምሾት አይደን ገረመው ነበርኩ። ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። Oh, In every sound I hear, you calling oh, hey. for me to take.